ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል የደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣ ነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን ነው ይዘን የመጣ ነው። በዚህ ሳምንት እንግዳችን ከሆኑ ሴቶች መካከል አንዷን እናስተዋውቃችሁ። ዓለም አቀፍ የእግር ኳስ ትንታኔ ተቋም መስራች ናት። ከታዳጊነት እድሜዋ አንስቶ ነዋሪነቷ በኔዘርላንድ የሆነው ራሄል ቡንደጀኔ በተለያዩ የዓለም ክፍሎች ላሉ የእግር ኳስ ፌዴሬሽኖች እንዲሁም ደግሞ እንደ አያክስ አምስተርዳም እና ማንቸስተር ዩናይትድ ባሉ ግዙፍ የስፖርት ክለቦች አገልግሎት ላይ የሚውል በባለሙያ የተደገፈ የስፖርተኞች አቋምና የጨዋታ ትንታኔ መረጃዎችን የሚያቀርበው አር ኤንድ ዲ ግሩፕ ተቋም መስራች ዋና ስራ አስፈጻሚ እንዲሁም ደግሞ ስራ ፈጣሪ ናት። የአምስት ልጆች እናት የሆነችው ራሄል ቡን ተቋሟ ባለፉት አስራ አምስት ዓመታት ለስድስት ሺ ሰዎች የስራ እድል መፍጠሩን ለአሜሪካ ድምጽ አጋርታለች። ከዚህ በተጨማሪም ደግሞ ሼር በተሰኘ መርሃ ግብር አማካኝነት በአነስተኛና ጥቃቅን የንግድ ዘርፍ ውስጥ ላሉ ነጋዴዎች የአቅም ግንባታ፣ የቴክኖሎጂ ስልጠናና የተለያዩ ምክሮችን በመለገስ ላይም በመስራት ትገኛለች። ራሄል ቡን ደጀኔን አነጋግሬ ያሰናዳሁት ዘገባ ለምሽቱ ቀዳሚ ያደረግነው ነው። ለእራሷ መናገር ስትጀምር ውልደቷና እድገቷ ባሌ ሮቤ መሆኑን መግለጽ ያስደስታታል ከ14 ዓመት እድሜዋ አንስቶም በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኔ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን በዓለምም እንብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሚዲያ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሀሳብ ከመቀየር ነበር። እንዲሁ እንዲ በደንብ ቁጭ ብዬ ቢዝነስ ፕላን ሰርቼ የሆነ ነገር አይደለም። ስለዚህ አንዱን ድርጅቶችን ስናማክር ሰስቴናቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ አቀረቡ። እኔ እንደ አድቫይዘር ተቀጥሬ ዛ በዚህኛ ባለው ድርጅት ድርጅቱን አስተሳደርግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ይሰራሉ። የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል ኤአይ ኤንድ ሶ ፎርት። እነሱ ኦልሞስት አርባ ምናምን ዓመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ ኤአይ ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው አክቹዋሊ። ያው ለብዙ ሰው በእኔ የቴክኒካል እውቀት ኖረኝ ሳይሆን ስታዩ፣ ታያለሽ የት ነው የሚደረገው። ፕላትፎርሙ ብቃት እስኪ በቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያውም ዝግጁ አይደለም ለቴክኖሎጂ ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቀሙ ብሎ ማሳመንንም ኮቾቹንም አሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያደርግ አልቻለም ማለት ነው። ይህንን ለማድረግ የሚያስፈልጋቸው ምንድን ነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢውስ ሲሚን ማድረግ ትችላላችሁ ብሎ ማሳየት የሚችል እቅድ እንዳላቸው እንደተገነዘብኩ። ስለዚህ እዚህ ሀገር የምትሰሩትን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞክርም? አንደኛ እናንተ ኮንትሪቢዩት ታደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየ ነው። ምንድን ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል፣ ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሀሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ። ኢንተርናሽናል ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስ እና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሀሳብ አያክስ ከነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሀሳብ ስናቀርብ እሺ አሉ። አክቹዋሊ እንትንም አልነበረም ብዙም ኢንቨስትመንትም አልተሰጠንም። ምክንያቱም ገና ሀሳቡ ኢትዮጵያንም ረዳት ትልቅ ስላለ ማ ነው አዲስ ነገር ስለሆነ ለነሱ እንደ ትንሽ ፕሮጀክት ብለው እስቲ እኒህ በማለት የመጀመሪያ ፕሮጀክት ሰጡን። 2010 ላይ በፈረንጅ አቆጣጠር በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ የሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች። ሁለተኛ ኦኬ፣ አንደኛ በጣም ብር የለንም፣ በምን መስራት ይቻላል ብለን ስናስብ፣ ትልቅ ኢንቨስትመንት ሄደን ከመጨናነቅ ኦልሬዲ ያለ ሲስተም መጠቀም አክቹዋሊ ሞዴላችንም እንዲህ ነው። እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሽፕን አብሮ መስራት ነው የምንጥረው። ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባል አለ ኢትዮጵያ፣ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ እንደዚህ ብናደርግ ስል ሀሳቡ ከመጣ ችግር የለም ሌት ሚኖ ነገር አለ። እነሱ ጋር ሄድን። ለእነሱ ጥቅሙ ምንድን ነው? ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ ሰው እንደዚህ ነው እንትን ውስጥ ቬንቸር ውስጥ የገባል መሰረቱ። እምልሽ ብዙ የእውቀት ጋፕ ነበረ። ማንን ማይፋት ፈርጅበት። እምልሽ ለብዙም ሰዎች እዚህም ሀገር ድንቅ የተባለ ስራ ስለነበረ ሰው ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምንድን ነው የምትሰሩት ሲባል እንደዚህ እንደዚህ ዳታ ክሊር ስላልሆነ አይ የእናንተ የውጭ ድርጅቶች ተወካይ ናችሁ። ፎሪን ትሬድ ኦግዚሊሪ ላይሰንስ ነው የተሰጠ መጀመሪያ ማለት ነው ያው። ስለዚህ ባለ ሲስተም ነው የምንሰራው፣ እንደዛ ነው የምንሰራው እና ያንን ለማስረዳት አትሊስት አራት ዓመት ፈጅቶብናል። በቀኛ እውቀት ነው ኤክስፖርት የምናደርገው፣ ዳታ ነው ኤክስፖርት የምናደርገው የሚለው ማለት ነው። ግን እንደዛም ሆነው የጠቀመን ምንድነው ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡን እነሱም ኢንተርስት እየኖራቸው መጣ። እኔ ደግሞ ጥሩ ይለሽሽባለኝ ከዚህ ካለው ከሄድ ኦፊስ ጋር ትንሽ ያደግስንል ደግሞ የግዴታ ከስንቲሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት። ስለዚህ ሌላ ትምህርት ቤቶች፣ ስለዚህ ከትምህርት ቤቶች ጋር መስራት ጀመርን። በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎቹን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙኃንና የቤቲንግ ቁማር ተቋማትን ይህም መረጃ በጥቅም ላይ ያውሉታል ትላለች። እግር ኳስን ካይ ነው ስፖርት መተንተን ካየሽው፣ ብዙ ኢንድ ጎል አለው። ለምሳሌ አያክስ መጀመሪያ ላይ ስንል የነበረው ፍላጎት ስካውት ለማድረግ ነው። ስካውት ለማድረግ ማለት አንድ ወጣት ችሎታው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይህን ይህንን ክለብ ይውልን ይሉናል። ከዛ እናያለን ያንን ልጅ ተከተሉልን ይሉናል። ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጨዋታ ዶኪመንቴት መችን መስራት ማለት ነው። ሁለተኛው ኮች ነው። ኮቹ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበረ ይችላል ወይ ደግሞ አይ ስለ ቲም የብቻ ዳ ሳሆኑ የምፈልገው ነገ ይሄ ጫወታ አለኝ የዚህ ቲም ደግሞ ጫወታ ኢንፎርሜሽን ፈልጋለሁ ይላል። እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮትዲቯር እና ናይጄሪያ ሲሄድ በየሀፍቱ ሴሌክት ሰው ሲመርጡ ምን ላይ ተመርኩዞ ይመርጣሉ? ስለዚህ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴት አፕ ትፈጥሪያለሽ ማለት ነው። ይሄ ከ ይሄ ላይ ለዚህ ይጠቀሙታል፣ ቤቲንግ ይጠቀሙታል። ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሜዲያ ነው። ብዙ አክቹዋሊ ሜዲያ ነው። ሜዲያ ላይ በቃ ከ ይሄ ሆነ እንደዚህ እንደዚህ ሆነ ብለው መክሰው የሚተነትነው በዛ ተተመረኩዞ ነው። ራሔል ከዓለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ደንበኞች ናቸውም ትላለች። በአመት እኛ ወደ ሰላሳ ሰባት ሊግ ኢንተርናሽናል ኮሌክት እናደርጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ፣ እንደ ባርሴሎና፣ አያክስ አምስተርዳም በሀገር ደረጃ ደግሞ አሜሪካን ለምሳሌ ኤምኤልኤስ ሜጀር ሊግ ሶከር ለረጅም አመታት አሁንም አክቹዋሊ የወጣቶችን እንዳለ ሊግ እንትን ላለ እንትንትን አለ ቻይና፣ ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች፣ ካናዳ ቫንኩቨር ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ የእኛን እንትን። ከአስር ዓመት በላይ በቴክኖሎጂ እና በዳታ ትንታኔ ልምድ ያለው ተቋሟ ባለፉት ሁለት ዓመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት ሁለት መቶ ሀምሳ የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረሱ ን ትገልጻለች። በአንትርፕርነርሽፕ ስፔስ ፕራይቬት ሴክተር ዲቨሎፕ ማድረግ ነው የሚባለው፣ እሱ ላይ ለረጅም ዓመታት የምንታወቀው ጥቃቅንና አነስተኛ ድርጅቶችን ማብቃት ነው። አሁንም ቢሆን እሱን እንደምንሰራው፣ ግን ትንሽ ለየት ያደረገው ምንድነው? ከዚህ በፊት በፊት ሁሉ ነገር ሰው ኦፊስ የሚመጣል ይሰለጥናል። አሁን ግን ምን አደረገን? ሼር የሚባል ፕላትፎርም ላውንች ያደረገን፣ ቀስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሀሳቡ ምንድን ነው? እውቀትንና ኢትዮጵያ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው። ስለዚህ እኔ አሁን አንድ ኪዮስክ ቢኖረኝ ሁለተኛ ኪዮስክ ለመግፋት እንድጥር የሚያስፈልጉ የስልጠና ሜንቶርሺፕ እና ኢንፎርሜሽን ፕላትፎርም ነው። ራስንን ማዳበር ከፈለግሽ ደግሞ ፕላትፎርሙ ላይ እየሄድሽ መማር የምትችይበት ነው። ምንድነው? እያደረግን ያለው ምንድነው አሁን ፉሊ ሰው ድሪቭን ከሆነ ስራ ወደ ቴክኖሎጂ እየገባን ማለት ነው። ወደ ፕላትፎርም እየገባን ያለ ነው ማለት ነው። እና የስፖርቱ ፕላትፎርም አሁን የኤችአር፣ የፋይናንስ የምናምን ፕላትፎርሞች መሆን ይችላል ማለት ነው። ሪጅናል ኤክስፓንሽን ላይ ኢንትረስት አለን። ኬንያ እንጀምራለን። የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የትዳር አጋር መልካም ወዳጆችና ስራ ማከፋፈል የስኬቷ ምሰሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ አመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ከደንገረመው ከዋሽንግተን ዲሲ። ሩሲያ የአፍሪካ ሀገራት ቋንቋዎች በሀገሯ የሕዝብ ትምህርት ቤቶች ማስተማር ጀምራለች። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ ይህ የሩሲያ ውሳኔ በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት እንደሆነ አድርገው ይወስዱታል። አስማማው አየነው እሳቸውና ሌሎች ባለሙያዎችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊ አቶ መድህን ተፈሪ በሴንት ፒተርስበርግ ስቴት ዩኒቨርሲቲ የአማርኛ ቋንቋ መምህር ናቸው። የዩኒቨርሲቲው የኦሪንታል ስተዲስ የአፍሪካ ትምህርት ክፍል አማርኛ፣ ግዕዝ፣ ሰዋሊ፣ ሐውሳ እና ሌሎች የአፍሪካ ቋንቋዎችን ለሩሲያን ያስተምራል። ማስተማር ከጀመሩ 24 ዓመታት እንደሆናቸው የሚናገሩት አቶ መድህን ስለ መማር ማስተማሩ ሲናገሩም በሱ በትምህርት ጊዜ ነው የመጣው። በሰማኒያ ስምንት ዓመት ማለት ነው። የጋዜጠኝነት ትምህርትን ጨርሼ እዚህ ሀገር ቀርቼ እና በመጀመሪያ ደረጃ ይሄ አለ አደለም እኔ እንደ ፕሮፌሽናል እንትን የፊሎሎጂ አስተማሪ አይነት አደለም። በቋንቋው ተናጋሪ ተደርጌ ነበር እና ቀላል ይመስለኝ ይባላል ገባ እንትን ማስተማር መጀመሪያ ስገባ ልቅስ በጣም ብዙ ዝግጅት የሚጠይቅ ምክንያቱም የቋንቋ መሰራረቱ ከአውሮፓ ቋንቋ ጋር ተመሳሳይ ስላልሆነ ብዙ ጊዜ እና ምክንያቱም አማርኛ ሁል ጊዜ ግስ መቼነች መጨረሻ ላይ ነው የምትቀመጠው እና ያችን ግስ ገብቷቸው ሌላውን አለ አረፍተነገር ነገር ለመተርጎም ለመናገር ሲሞክሩ አላድም መጀመሪያ አካባቢ ከባድ ነበር፣ ግን ደስ ዲፓርትሜንት ውስጥ እንደነገርኩ የአፍሪካን ስታዲ ዲፓርትሜንት ውስጥ አራት ቋንቋዎች ይሰጣሉ እና በአራት አመት አንድ ጊዜ ነው ወደ ስምንት ተማሪዎችን ይቀበላል። ማለትም በዚህ አመት አማርኛ የሚያጠኑ ተማሪዎችን ከተቀበለ ለሚቀጥለው ደግሞ ስዋሂሊ፣ ከዛ ደግሞ ሀውሳ፣ ከዛ ደግሞ ማንዴ እና አራት አመት ተምረው በባችለር ሲመረቁ ነው እንደገና ሌላ ተማሪዎችን የምንቀበለው እና ወደ ስምንት ግሩፖችን አስተምራለሁ። በእያንዳንዱ ግሩፕ ውስጥ እስከ ስምንት ሰባት ተማሪዎች ይኖራሉ። የአፍሪካ ቋንቋዎችን በዚህ መልኩ በዩኒቨርሲቲ ማስተማር ከጀመረች ከስልሳ ዓመት በላይ የሆናት ሩሲያ አሁን ደግሞ እንደ አማርኛ በምስራቅ አፍሪካ የሚነገረውን ስዋሂሊና በምዕራብ አፍሪካ የሚዘወተረውን የዮሩባ ቋንቋ በሕዝብ ትምህርት ቤቶች ማስተማር እንደምትጀምር ከወራት በፊት አስታውቃለች። ይህም በአውሮፓ የአፍሪካ ቋንቋዎች በማስተማር የመጀመሪያ ሀገር እንደሚያደርጋት የብሪታንያ ዩኒቨርሲቲዎች ዓለም አቀፍ ግንኙነት ማህበር የተሰኘ ተቋም በዚህ ርዕሰ ጉዳይ ላይ ባወጣው ዘገባ አመላክቷል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ዮናስ አሽኔ ሀገራት ዲፕሎማሲያዊ ፖሊሲያቸውን ለማስፈጸም የተለያዩ ስልቶች እንደሚጠቀሙ ጠቅሰው፣ ይህን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል። ራሻም ይህን ስታደርግ የባህሉንም የታሪኩንንም ሁሉንም ግንኙነት በማንቀሳቀስ ተሳሚነቷ የዲፕሎማሲ ድጋፏዋ ከሌሉ ዓለም በተለይ ከአፍሪካ ጋር ወዳጅ ለመሆን የምትጥርበት መንገድ ነው። ይሄ ትምህርታዊ ፋይዳ አለው። ለምሳሌ ፔችዲ ፕሮግራም በግዝ መጀመር ወይ አማርኛ ማስተማር መጀመር ለኢትዮጵያ የሚልከው ወይም ለሰዋሂሊ ለሚናገሩ ሰዎች የሚልከው ትምህርታዊ እንትን አለ። ወዳጅነትን የመዘርጋት ወዳጅ የመሆን ልብን የማራራት ትረስትን የመገንባት የራሱ ፋይዳ አለው በራሱ ሁለተኛ አማርኛ የሚማረው ሰው ማን ነው? የደህንነት አካላቶች ናቸው ወይ የዲፕሎማሲ ሰዎች ናቸው ወይ የኢኮኖሚ አድማካሪዎቻቸው ናቸው ወይ ሲው ሀይል የሚማሩት እነማን ናቸው ብለን ስም ብንሰራ ምናልባት እኔ ከጠቀስኳቸው ተቋማት ውስጥ የሚወጡ ባለሙያዎች ናቸው ብትሉት፣ ብዬ አስባለሁ። ስለዚህ እሱ ሁለተኛው ትልቁ ሰፊው ጥቅማቸው ሊሆን ይችላል። በኋላ ተጽዕኖአቸውን፣ ወዳጅነታቸውንም ጥቅማቸውን ለማስከበር ይጠቅማቸዋል። ልክ በና አለም ወይም ኮንፊሽየስ ሴንተር እዚህ አፍሪካ ውስጥ ቻይንኛ ያስተምራል። ቻይንኛ ሲያስተምር ካልቸሩንም ባህሉንም በማስፋፋት ረገድ ሁለት በቻይና የሚሰሩ ቢሮክራቶችንም ባለሙያዎችንም ቻይናን ልባቸው ወደ ቻይና የሚያደላ ባለሙያዎችንም ለማፍራት የማስተማር ፍላጎትም ብዙ ሰፊ ግብ ይዘው ነው የሚንቀሳቀሱ። ሀገራት በሚያደርጉት የዲፕሎማሲ ግንኙነት የተለያዩ መንገዶች እንደሚጠቀሙ የገለጹት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ ና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ናቸው። በአሁኑ ሰዓት ዓለም መንደር ስለሆነ እያንዳንዱ ቦታ መድረስ የሚቻለው በዚህ በፐብሊክ ዲፕሎማሲ ነው። በዚህ ምዕራባውያኑ አሁን ባለው ሁኔታ እንግዲህ አውሮፓን ብታይ ይሄ ብሔርተኝነቱ እየተስፋፋ ትንሽ የመቀነስ ሁኔታ ታይባቸዋለ። እንግዲህ ከዚህ አንጻር ደግሞ የበለጠ ደግሞ እየሆኑ የመጡት እነ ቻይና እነ ራሻ፣ ቱርክም በተወሰነ መልኩ ብታየው ይህንን ጉዳይ በጣም ኤክስፕሎት እያደረጉት። ለምን አንደኛ በጣም የተረጋጋ ነው፣ ለረጅም ጊዜ መሄድ ነው። እያንዳንዱ ሰው የቤት ስራውን የሚወስድ በት ነው። ስለዚህ አሁን ከዚህ አንጻር ትክክለኛ እቅድ ነው የወሰዱት ብሎ መውሰድ ይቻላል። ቻይናም ራሽያም እንግዲህ ወደ አፍሪካ ሲመጡ ብዙ የተወሰነው የኮሎኒያል ግሪቫንሲዎችን የመቀስቀስ ሁኔታ ቢኖርም አዋጪው ነው። አሁን በዋናነት አሁን ዓለምን የሚመራው ይሄ ፐብሊክ ዲፕሎማሲ የሚለው ነው። እንግዲህ የባህሉን ክፍል፣ የሃይማኖቱን፣ የንግቱን የግል ግንኙነታችን ጭምር የሚሄድበት ነው። ይሄ ዲጂታል ቴክኖሎጂውን በጣም አግዞታል። የአማርኛ ቋንቋን የሚያስተምሩት አቶ መድን ሩሲያ ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑ ይናገራሉ። ዓላማውም ዜጎቿ የሌሎች ሀገራትን ባህልና ወግ እንዲያውቁና ለቀጣይ ስራዎቻቸው እንዲጠቀሙበት በማሰብ ነው ይላሉ። አማርኛ ሲያጠኑ አየር የኢትዮጵያንም በዛውም ባህሉን ታሪኩን እና ሌሎችን ነገር ወጎችን ሁሉ ነገር ያጠናሉ። እና እነዚህ ተማሪዎች ለምንት የሚማሩት አንደኛ በውጭ ጉዳይ ሚኒስቴር ሲሰሩ ከአፍሪካ ማለትም ከኢትዮጵያ ጋር የሚኖረውን ግንኙነት በምን አይነት መንገድ አለ አይደለም መሄድ እንዳለበት ቀደም ብለው ባህሉን ቋንቋውን ታሪኩ ምናምን ስለሚያውቁ መረዳት ይችላሉ እና ኢትዮጵያ ያለው አምባሳደር አማርኛ ቋንቋ ያውቃል እና እዚህ ሞስኮ የተማረ መሰለኝ አለ፣ ሞስኮ ዩኒቨርሲቲ ውስጥ የሚሰጣል። እና አንደኛ ግንኙነት ለመፍጠር ነው፣ ሁለተኛ የተለያዩ ዓለም አቀፍ ድርጅቶች ውስጥ እንዲሰሩ ነው። ሩሲያና ቻይና ቋንቋና ባህልን ጨምሮ የፐብሊክ ዲፕሎማሲን በመጠቀም በአፍሪካ ተጽዕኖአቸውን ለማሳደግ የሚያደርጉትን ጥረት አሜሪካን ጨምሮ በምዕራባውያን ሀገራት እየተዘነጋ የመጣ መሆኑን በማየት ክፍተቱን ለመጠቀም ጭምር ነው ይላሉ አቶ እንዳለም። አሁን ምዕራባውያኑ አሁን የፍራንኮፎኑ ብታያቸው በአብዛኛው ፈረንሳይኛ እንዲማሩ ነው እንጂ የራሳቸውን ቋንቋ እንዲጠቀሙና ምን እንዲሉ አልነበረ የሚያበረታተው። የአንግሎፎኖችም የእንግሊዝም ተይዘው የነበሩት ሀያ አንዶችም የአፍሪካ ሀገሮች ብትወስድ እንግሊዝኛ እንዲማሩ ነው የሚበረታቱት እንጂ የራሳቸውን አይደለም። ስለዚህ ኮሎኒያል ሌጋሲው ያመጣውን ክፍተት እነሱ ደግሞ ፖዘቲቭሊ ገልብጠውት ማለት ነው እንዲጠቀሙ ነው አሁን እያስቻለ። ይሄ በጣም ሴንሲቲቭ ነው እንደምታውቀው የቋንቋ ጉዳይ የባህል ጉዳይ ሴንሲቲቭ ነው። ስለዚህ እንደገና አታችመንቶ ደግሞ ኢሞሽነል አታችመንቶ ደግሞ ሀይ ነው። በዚህ ውስጥ እንግዲህ አስበው ዲፕሎማሲ ጨዋታ ሲገባበት በጣም ጠንካራ ነው። በጣም አጥንተው የገቡበት ነው። የምዕራባውያን ሀገራት ከአፍሪካ ጋር ያላቸው ግንኙነት የሚቃኙባቸው ተቋማት ራሳቸውን ከጊዜ ጋር አላደሱም የሚሉት ዶክተር ዮናስ በበኩላቸው ይህም አዳዲስ ዲፕሎማሲያዊ ስልትን እየተጠቀሙ ላሉት እንደ ሩሲያና ቻይና ያሉ ሀገራት እድልን የፈጠረ ነው ይላሉም። ድሮ የምዕራቡ ዓለም የራሱ የሆነ ካልቸራል ሴንተሮች ነበሩት። በጣም ልቁ የሆኑ የጣሊያን የፈረንሳይ እንግዲህ የተለያዩ የባህል ማዕከሎች ነበሩ፣ ንቁ ነበሩ። ግን አሁን ደብዝዘው ብዙም ሰፊ ስራ ሲሰሩ አንሰማም። የሌሎቹ ሀገሮች አሁንም ንቁ ሆነው፣ በተለይ የቻይና ሰፊ በየዩኒቨርሲቲው ትልልቅ ተቋማትን ገንብተው እየሰሩ ነው። በጃፓንም ተመሳሳይ የአማርኛም ሌሎችም ትምህርቶችን በጃፓን ሲሞክሩ እናያለን። ምዕራቡ ግን ያንን ሲያደርግ ዓለም አቀፍም ወይም ብሔራዊ ተቋሞቻቸው ክሪኤቲቭ የሆኑ አዳዲስ ነገሮች አንሰማ በዚህ መከራት መሰረት ምክንያት አፍሪካ መዣም ወደ ሌሎች የግንኙነቶቹ እየሰፉ እየዳበሩ እየሄዱ ይመስላል። እንግዲህ በዚህ ውጥንቅጥ ውስጥ ነው ምዕራቡ ዓለም መሪነቱን እያጣ ነው የሚባለው። በኢኮኖሚ ብቻ ሳይሆን እንደዚህ አይነት ክሬቲቭ መንገዶችን የመጠቀም ነገር ብዙ አናይም። ሩሲያ ከአፍሪካ ቋንቋዎች በተጨማሪ የአውሮፓና የእስያ ሀገራት ቋንቋዎች እንደምታስተምር የሚናገሩት አቶ መድን ግን ቀደም ብላ በዩኒቨርሲቲ አሁን ደግሞ በዚህ ትምህርት ቤቶቿ የአፍሪካ ቋንቋዎችን ማስተማሯ ተጽዕኖዋን ለማስፋት ካላት ፍላጎት ጋር መያያዙ አያስማማቸውም። ተጽዕኖም ለማሳደር የሚለው ለእኔ ብዙ ተቀባይነት የለውም። ግን ያው እንዴት ነው ስለ አፍሪካ የበለጠ እውቀት እንዲኖራቸው ከልጅነታቸው ጀምሮ ተማሪዎች በፍላጎት የሚካሄድ ነው። ወደፊት ከአፍሪካ ጋር የበለጠ ጥሩ ግንኙነት ለመመሰረት ጥሩ ግንኙነት የምትመሰረት ከሆነ ደግሞ የበለጠ እንግዲህ ስለ ሀገሩ ምንነት ጠንቅቀ ብታውቅ የተሻለ ነው። ከዛ አንጻር ይመስለኛል እንጂ ተጽዕኖ ማሳደር ማ በተለያዩ ነገሮች ማሳደር ይቻላል። እንደዚህ አይነት የዲፕሎማሲ አካሄዶች ሁሉም ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚወስዷቸው እርምጃዎች አካል ናቸው። የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ነው ንጉሴ ግን፣ የአፍሪካ ሀገራትም ይህን በመረዳት ማንኛውንም ውሳኔ ከራሳቸው ጥቅም ብቻ መመዘን ይኖርባቸዋል ሲሉ ይመክራሉ። በተለያዩ ቋንቋ ሊዳረሱባቸው ይችላሉ። በባህላቸው ሊመጡ ይችላሉ። በሌላም ሊመጡ ይችላሉ። አፍሪካውያን ማወቅ ያለባቸው ምንድን ነው? መሰረታዊ ጥቅማችን ያውም ዘለቂታ ይዚ አይደለም። ዘለቂታዊ ጥቅማቸውን ነው ማየት ያለባቸው። በዚህ መንገድ በቋንቋ በባህል ብቻ ስለተመጣ ዘላቂ ጥቅምን ያስጠብቃሉ ማለት አይደለም። ስለዚህ ያንንም ተረተው እነሱም ተዘጋጅተው በፖሊሲ ደረጃ ማለት ነው ወጣቶቻቸውንም ሊቃኑንም ጭምር ኮንሽስ የማድረግ የማሳወቅ፣ ብሔራዊ ጥቅሙን ይሄ ዋነኞቹ ቢንባሉትን ብሔራዊ ጥቅሞች ላይ እየተዋውቀው በዚህ መልክ አስፈላጊውን የዲፕሎማሲ ሂደት ወይም መስተጋብር ማስኬድ ይኖርባቸዋል። በሩሲያ በአሁኑ ወቅት የትምህርት እድል ተሰጥቷቸው እየተማር ያሉ ከ ሺህ በላይ አፍሪካውያን እንደሚገኙ የሀገሪቱን ተቋማት ጥናትን ንዋብ ማድረግ። ብሪታንያ ዩኒቨርሲቲ ዓለም አቀፍ ግንኙነት ማኅበር ባወጣው ጽሑፍ አስፍሯል። ይህም ሩሲያ የአፍሪካ ሀገራትን ቋንቋዎች ከማስተማር በተጨማሪ እየተገበረችው ያለ የፐብሊክ ዲፕሎማሲ ስልት አካል ተደርጎ ተወስዷል። ለአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ። በመቀጠል የምናልፈው ወደ ስፖርት ዘገባ ነው። ለአንድ ወር ለተጠጋ ጊዜ ሲከናወን የቆየውን የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ አዘጋጁ ሀገር ኮትዲቯር በአሸናፊነት አጠናቃለች። እሁድ ምሽት በተደረገው የፍጻሜ ጨዋታ ኮትዲቯር ተፎካካሪዋ ናይጄሪያን ሁለት ለአንድ በሆነ ውጤት በማሸነፍ የዘንድሮው የአፍሪካ ሀገራት የእግር ኳስ ዋንጫ ቻምፒዮን መሆኗን አረጋግጣለች። በ38ኛው ደቂቃ ዊሊያም ትሮስት ኢኮን በአስቆጠረው ግብ ናይጄሪያ መሪነቱን ለመያዝ ችላ ነበረ። ከእረፍት መልስ ተጠናክረው የገቡት የኮዲቫር ተጫዋቾች በናይጄሪያ ቡድን ላይ ጫና በመፍጠር ያከታትሏቸው የግብ ሙከራዎች የቡድኑን የድል መንገድ አቅንተውታል። በስልሳ ሁለተኛው ደቂቃ ውጤቱን ወደ አቻነት የቀየረውን ግብ ፍራንክ ኬሲ ሲያስቆጥር፣ ሴባስቲያን ሃለር በ81ኛው ደቂቃ ያስቆጠራት ሁለተኛ ግብ የኮዲቫርን ድል አጽንታለች። በአውሮፓውያኑ 1992ና 2015 ዓመታት ካስመዘገበችው የአፍሪካ ዋንጫ ቻምፒዮንነት ታሪክ ጋር የእሁዱ ምሽት ድል ኮዲቫር ለሦስተኛ ጊዜ የአፍሪካን ዋንጫ በድል ያነሳች የአህጉሩ የእግር ኳስ ዘርፍ ገናና ሀገር አድርጓታል። ከ60 ሺህ በላይ ህዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት ተከታትለውታል። በዚህ ጨዋታ ወቅት በአትላንታ ኦሎምፒክ ናይጄሪያ በእግር ኳስ የወርቅ ሜዳሊያ ላይ አሸናፊ እንድትሆን ያስቻላት ቡድን አባል ንዋንኮ ካኑ እንዲሁም የኮትዲቯር ዓለም አቀፍ ኮከብ ዲዲየር ድሮግባ ስታዲየሙን ከአፍ እስከ ገደቡ ከሞላው ኳስ አፍቃሪ ጋር በመቀላቀል ቡድኖቻቸውን ሲያበረታቱ አምሽተዋል። የዘንድሮውን የአፍሪካ ሀገራት ዋንጫ ለማዘጋጀት አንድ ቢሊዮን ዶላር ገደማ እንዳወጣች ተነገረላት ኮትዲቫር በአገሪቱ የስፖርት መዛግብት ላይ በወርቅ ቀለም የሚጻፍ ድል በማስመዝገብ የህዝቦቿን ልብ በደስታና በኩራት አፍክታለች የአይቨር ኮስት ተፎካካሪ የነበረችው የሶስት ጊዜ ቻምፒዮን ናይጄሪያ የሁለተኛ ደረጃን ይዛ ስታጠናቀቅ ቅዳሜ ዕለት በፍጹም ቅጣት መለያ ዲሞክራቲክ ሪፐብሊክ ኮንጎን ያሸነፈችው ደቡብ አፍሪካ የሶስተኛ ደረጃን ይዛ አጠናቅቃለች ዘንድሮ ላይ 52 ጨዋታዎች የተካሄዱ ሲሆን 119 ግቦች ተቆጥረዋል ዘንድሮ ውድድር የኢኳቶሪያል ጊኒው ኤሚሊዮን ነሱ ሎፔዝ አምስት ግቦችን በማስቆጠር የኮከብ ግብ አስቆጣሪ የወርቅ መጫሚያ ሽልማትን አሸናፊ ሆኗል። የደቡብ አፍሪካ ግብ ጠባቂ ሮንዌን ዊሊያምስ ምርጥ ግብ ጠባቂ ክብርን ሲያገኝ፣ ናይጄሪያዊ ዊሊያም ትሮስት ኤኮንግ ምርጥ ተከላካይ መስመር ተጫዋች ሽልማትን ተቀብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሙሴፔ በየደረጃው ድል አስመዘገቡ ቡድኖች የሜዳሊያ ሽልማት ከመስጠታቸው በተጨማሪ ከዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ጂያኒ ኢንፋንቲኖና የኮርዲቫር የኮዲቫር ፕሬዚደንት አላሳን ዋተራ ጋር በመሆን ለአፍሪካ ሀገራት የእግር ኳስ ቻምፒዮኖቹ ዝሆኖቹ በሚል ቅጽል ለሚታወቁት የኮዲቫር ቡድን አባላት ወርቅ የተለበጠውን ዋንጫ አስረክበዋል። የዘንድሮን ውድድር በአጠቃላይ ከአንድ ሚሊዮን በላይ ሰዎች በአካል ተገኝተው ተመልክተዋል። shaggy <speaking> two <in> party more <foreign> italia americana calle jalan kena gamble two athey mono yerara le pencia <speaking in> wala y mora y zora shorbotenia Europa, Europa, europa ni athey need more <foreign> italia americana le cocini shate more italia americana paradise le ድምጻችንን አባቾ ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቢያምሃሪክ ላይ ለጋቢና ቢ እያላችሁ አድርሱን። ኤደን ገረመው መሰናዳውን በመምራት በምራት ኤልያስ አስማረ በቅ ነበሩ። ጽዮን ግርማ በአርትኦት ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት America, Paris, and Legion. you France,